ሰላም ጤና ስጥልኝ። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ የእሁድ ምሽት ሰኔ 13 2013 ዓ ም መሰናዶ ጀምሯል። የምሽቱ አስተናጋጃችሁ ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን ወደ እናንተ መጥቻለሁ። ለዛሬ በሳምንት ውስጥ ከተደመጡት መርሃ ግብሮቻችን መካከል ተደግሞ ቢሰሙ ሀሳብ ይሰጣሉ፣ ያነቃቃሉ ያልናቸውን ከሙዚቃ ጋር ይዘንላችኋል። አብራችሁን ታመሹ ዘንድ እንጋብዛለን። በዚህ ሳምንት ከተደመጡ መርሃ ግብሮቻችን መካከል ትኩረት ሊሰጠው ይገባል በድጋሚ ቢሰማ መልካም ነው ያለው የመጀመሪያውን እናስተዋውቃችሁ። በኢትዮጵያ እድሜያቸው የወር አበባ ለማየት ከደረሱ ሴቶች ውስጥ 75 በመቶ የሚሆኑት በቂ የሆነ ወርሃዊ የንጽህና መጠበቂያ እንደሌላቸው በቅርብ ጊዜ የተሰሩ የተለያዩ ጥናቶች ያሳያሉ። ሁኔታውን አስከፊ የሚያደርገው ደግሞ ከነዚህ ውስጥ 25 በመቶ የሚሆኑት ንጽህና መጠበቂያ ለመግዛት የሚያስችል አቅም የሌላቸው መሆኑ ነው። ይህንን ችግር ለመቅረፍና ሴቶች የንጽህና መጠበቂያዎችን በቀላሉ እንዲያገኙ ለማስቻል የሚረዳ የቀረጥና የታክስ ማሻሻያ ማድረጉን የኢትዮጵያ የገንዘብ ሚኒስቴር ቢገልጽም የሴቶች የንጽህና መጠበቂያ ዋጋ ግን ባለፉት ስድስት ወራት ጊዜ ውስጥ በከፍተኛ ሁኔታ ጨምሯል። በዚህ ዙሪያ የገንዘብ ሚኒስቴርን፣ የኢትዮጵያ ጉምሩክ ባለስልጣንን፣ ተስፋ ለኢትዮጵያ የሸማቾች ማህበርን፣ የጀግኒት ኢትዮጵያ ንቅናቄንና የተለያዩ ባለድርሻ አካላትን አነጋግሬ ያሰናዳሁትን ዘገባ ትሰሙት ዘንድ ተጋብዛለሁ። ኢትዮጵያውያን ሴቶች የተፈጥሮ ሕግ በሆነው በወር አበባ ዙሪያ በግልጽ ባለመነጋገር እና ግንዛቤ በማጣት ለዘመናት እየተቸገሩ ይገኛሉ። ሴቶች የንጽህና መጠበቂያ በማጣት በአመድና በኩበት ጭምር እንደሚጠቀሙ የተለያዩ ከሴቶች ጋር የሚሰሩ ተቋማትም ይገልጻሉ። ሁኔታዎችን ከባድ ካደረጉ ተግዳሮቶች ውስጥ የሴቶች የንጽህና መጠበቂያ ወደ ሀገር በሚገባበት ወቅት ያለው ግብርና ቀረጥ ከፍተኛነት የነበረ ሲሆን በዚህ ዙሪያ ባለፉት አምስት ዓመታት ውስጥ የጤና ሚኒስቴርን ጨምሮ በተደረጉ ሰፊ እርብርቦች ከባለፈው ታህሳስ 2013 ዓ.ም ጀምሮ የገቢዎች ሚኒስቴር የቀረጥና የታክስ ማሻሻያ እንዲደረግ ወስኗል። ይሁንና ችግሩ ከመሻሻል ይልቅ ብሶበት፣ በተለያዩ ቦታዎች የንጽህና መጠበቂያ ዋጋ ከ50 በመቶ እስከ እጥፍ አድጓል የሚሉት የጀግኔት ኢትዮጵያ ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ ናቸው። እውነት ነው። ዋጋውን እንዲቀነስ ታክሱን ሪሙቭ አድርግ ያለው ወይም አደርጋለው ብሎ አናውንስ አድርገዋል። ነገር ግን አናውንስ ይደረግ እንጂ ቀን አልተወሰነም፣ አልተተመነም ዋጋ መተመን ያለበት እንትቲ ዋጋም አልተመኑም። ስለዚህ አሁን ጭራሽ በኢንፍሌሽን ምክንያት ድሮ ሰላሳ አምስት ብር የሚገዛ የነበረ አሁን እስከ ስልሳ ብር በዛ ላይ ደግሞ አመራቅ ያለ ሩራል ሩራል የሚባል ከተማ ውስጥ እስከ መቶ ሀያ ብር ድረስ እየተሸጠ እንደሆነ በኢንስታግራም ሜሴጅም በፌስቡክም ከአይኬር ጋር አብረን እየሰራን ነው ስለዚህ እነ አይኬርም ሜሴጆች ያገኛሉ እነዚህ ሜሴጆች በየቀኑ ነው ምክንያቱም እዚህ ላይ እየሰራ እንደሆነ ስለሚያውቁ እንዴት ይሻላል ዋጋው በጣም ከፍ ብሏል ጭራሽ ታክሱ ስለተነሳ አሁን በቀላሉ ማግኘት እንችላለን ብለን ስንል ደግሞ እንደገና ምንድን ነው ብለው በጣም ብዙ ልጆች ነው ኮንታክት የሚያደርጉን። ልክ እንደ እሳቸው ሁሉ ምንም እንኳን ከደንበኞች በቀጥታ የመጣ ቅሬታ ባይደርሳቸውም፣ እንደ ሸማች ማህበር ግን የዋጋዎቹን ንረት ማስተዋላቸውን የሚናገሩት ደግሞ የተስፋ ለኢትዮጵያ የሸማቾች ማህበር ፕሬዚዳንት አቶ አስራት በጋሻው ናቸው። እንግዲህ አጠቃላይ በዓለም አቀፍ ደረጃ የምርት ቅናሽ ይታያል። ከኮቪድ ጋር ተያይዞ ዓለም አቀፍ የምርት ቅናሽ ይታያል። እነዚህ የምርት ቅናሽ ደግሞ የዋጋ ጭማሪ እንደሚያስከትል የዓለም አቀፉ የንግድ ድርጅትም ይህን ያመነበት ነው። ወደ ሀገራችን ስንመጣ ያው እንደ ዓለም አቀፍ የንግድ እንቅስቃሴ ተካፋይ እንደመሆናችን መጠን እኛም የዚህ ችግር ተካፋይ ልንሆን ይችላለን። ከዛ በተረፈ ግን ወደ ኢትዮጵያ ስንመጣ በተለይ ቅርብ ጊዜ ወዲህ ከነዳጅ ጭማሪ፣ የውጭ ምንዛሪ እጥረትና ከዚሁ ጋር ከተያይዘው ደግሞ የምንዛሪ ተመን ከፍ ማለት የመሳሰሉት ነገሮች ለዋጋ ጭማሪ ምክንያት ሆነዋል። ከዛ ባለፈ ግን እኛ ትኩረት አድርገን የምናየው ኢኮኖሚያዊ ምክንያት የሌላቸው አሁን እንደዚህ አይነት ታክስ የተነሳላቸው ምርቶች በፍጹም በፍጹም ምንም ማስታበብ የማይቻልበት ሁኔታ ነው የነበረውና እንደዚህ አይነት ኢኮኖሚያዊ ምክንያት ወይም ይህን ይህ ነው የተባለ ምክንያት የሌላቸው የምርት የዋጋ ጭማሪዎች ሲታዩ ከነጋዴዎች ባህሪ ነው የምንነሳው። እንግዲህ በተለይ ነጋዴዎቹ ጋና በደንብ የተነጋገርኩት ከሚሸጡም ዛምድ አካባቢ ከነበሩ ሴቶች ጅዋ አግኝቼ ካነጋገርኩት በታህሳስ ወር በአስራ አምስት ብር ይሸጥ የነበረ የአገር ውስጥ ምር አሁን በሀያ አምስት ብር አስር ፍሬ የያዙ ከሀያ አምስት ብር ሲሸጥ አይቻለሁ። ከዛ ደግሞ አልፎ ከውጭ ሀገር የገቡ የተለያዩ ደረጃ ያላቸው የዚህ ውፍረታቸው ላይ እና አንዳንድ እንትናቸው ላይ ጥቅማቸው ላይ በተመለከተ የተለያዩ የሆኑ የውጭ ሀገር ምርቶችም አሉ። እነዛ ምርቶች ከነበሩበት እስከ ሰማንያ ብር ገብተዋል። ከአርባ እና ሰላሳ አምስት ብር እና አንዳንድ አንዳንዶቹ በመሀል ላይ ከአስራ አምስት የነበረው ሀያ አምስት ከሀያ አምስት ብር የነበሩ ወደ አርባ ብር የገቡና አሁን እስከ ሰማንያ ብር የሚሸጡ የተለያዩ ምርቶችን አይቻሉ ይህ ችግር ከምን አንጻር ሊከሰት ቻለ ማሻሻያውስ ከምን ደረሰ ስንል የኢትዮጵያ የገንዘብ ሚኒስቴርን የጠየቅን ሲሆን የሚኒስቴር መስሪያ ቤቱ የግብር ፖሊሲ ዳይሬክቶሬት ዳይሬክተር የሆኑት አቶ ሙላይ ወልዱ ማሻሻያው መወሰዱን ገልጸው እንዲህ ያብራራሉ ያው እንደተባለው የሴቴኬ ምስና መጠበቂያ ዋጋ እንዲቀንስ ተብሎ አቅጣጫ ሰጥቶ አለ ገንዘብ ሚኒስቴር ቀርቧል። ገንዘብ ሚኒስቴርም ያው ጥያቄውን በማየት አስፈላጊ ነት ሰጥቷል ማለት ነው፣ ከዋጋ አንጻር ይቀንሳል በሚል ማለት ነው። ስለዚህ የተደረገው ምንድን ነው፣ ከቀረበው ጥያቄ አንጻር አምራቾች አሉ። ኢትዮጵያ ውስጥ አምራቾችን የተወሰነ ከሌላ በሚሰጥ መልኩ ተወዳዳሪ እንዲሆን ከውጪ የሚገባውም ከፍተኛ የነበረው ቀረጥ ምሳሌ ወደ ሰላሳ በመቶ አካባቢ ነበረ፣ አስር በመቶ ሆኗል። የተሻለ እንዲሆን ያደርጋል ማለት ነው። ስለዚህ ዋጋ ወደ ላይ እንዲሆ እንዳይወጣ ያደርጋል። ዜሮ ደግሞ ማድረግ ያው የሀገር ውስጥ ያሉ አምራቾች መዝጋት ማለት ነው የሚሆነው ማለት ነው እና በተለይ ችግሩን ከዘላቂ በዘላቂ ከመሳት አንጻር የሀገር ውስጦቹን አበራታታት ስለሚያስፈልግ ማለት ነው። እና ስለዚህ እዚህ ላይ የተደረገው ሁለት ነገር ነው። አንደኛው የተደረገው የመጨረሻ ያለቀለች የሴቶች ንጽህና መጠበቂያ ውስጥ ተመርቶ ወደ ኢትዮጵያ ሲገባ ድሮ ሰላሳ በመቶ የጣልበት ነው። አሁን ግን ዋጋው ለመጨለ ሰላሳ በመቶ ሳይሆን አስር በመቶ ተደርገዋል ማለት ነው። ከሀያ ፐርሰንት በላይ ነው። ፐርሰንቶች ሲማተላል ማለት ነው። የተደረገው ቅናሽ በጣም ብዙ ነው። ዋጋው ለምን ጨመረ ለሚለው ከአፈጻጸም ጀምሮ ጥናት ያስፈልጋል ይላሉ አቶ ሙላይ። ስለዚህ ከታክስ አንጻር መቀነስ ካልሆነ በስተቀር ሊጨምር አይገባው ዋጋ ማለት ነው። ስለዚህ ሌሎች ምክንያቶች ምን እንዲሆኑ የሚችል ያሉ የሚለው እንግዲህ እንትኑ ያስፈልጋል ጥናት ያስፈልጋል ብዙ ነገሮች መታየት ይኖርባቸዋል ማለት ነው። እኔ አሁን የምናገር የምችለው ከታክስ አንጻር ነው። ከታክስ አንጻር ግን መንግስት ሀያ በአስር በመቶና ሀያ በመቶ በግባቶች ስብሰበ የነበረው ይቅርብኝ ለሴቶች ንጽህና መጠበቂያ ድጎማ ይሆን ማለት በተዘዋዋሪ ሳይሰበሰብ ሲቀር ዋጋው በዛ መጠን ይቀንሳል ብንል ያው እንግዲህ ከታክስ አንጻር፣ ከቀረጥ አንጻር ይህንን መበረታቸው ተሰጥተዋል ማለት ነው። ከዚህ በማስከተል በገንዘብ ሚኒስቴር የወጣው የግብርና የቀረጥ ቅናሽ ተፈጻሚነቱ ምን ያህል ነው ስንል የኢትዮጵያ የጉምሩክ ኮሚሽን ኮሚሽነር አቶ ደበለ ቀበታን የጠየቅን ሲሆን ኮሚሽኑ በወጣው መመሪያ መሰረት የቀረጥና የግብር ማሻሻያውን ተፈጻሚ አድርጓል ይላሉ። መንግስት የሴቶች ህጻናት ንጽህና መጠበቂያን በሚመለከት ከፍተኛ የሆነ ፖሊሲ እርምጃ ነው የወሰደው እቃዎች ከውጭ በሚመጡበት ወቅት ቀደም ሲል የነበረው ከሰላሳ ፐርሰንት ወደ አምስት ፐርሰንት ታሪፍ ቅናሽ ተደርጎባቸዋል ማለት ነው ይሄ ከፍተኛ የሆነ የፖሊሲ እርምጃ ነው በመንግስት በኩል የተወሰደ እነዚህ የንጽህና መጠበቂያ ቁሳቁሶች በቀጥታ ከውጭ በሚመጡበት ወቅት ማለት ነው ከዚህ ጋራ በተያያዘ እነዚህ እቃዎች አሁን እያወራን ያለ ነው የታሪፍ ነሳይ ታክስ የለባቸውም። ቀጥታ በሚገቡበት ክፍል ወቅት ማለት ነው። ስለዚህ የተቀንፈው ነገር በግልጽ የታሪፍ ቅናሽ ነው የተደረገው ማለት በጣም ሌላው እዚህ የንጽህና መጠበቂያ እቃዎች እንደ ጥሬ እቃ ቸዎች ባለፋብሪካዎች በግባትነት ለመጠቀም የሚያስገቡ ከሆነ ሁለተኛ መደብ ታሪፍ ተብሎ በሚታወቀው በዜሮ የታሪፍ ምጣኔ ፋብሪካዎቹ ለጥሬ ለማምረት ያመጡ እስከሆነ ድረስ ቅና ሳይሆን ሙሉ በሙሉ እነዚህ ደግሞ በዜሮ ታሪፍ እንዲተናገዱ ይደረጋል ማለት ነው። የዋጋ ቁጥጥርን በተመለከተ የአሜሪካ ድምጽ ያነጋገራቸውና ማንነታቸው እንዲገለጽ ያልፈለጉ የገቢዎች ሚኒስቴር አባል የዋጋ ጭማሪዎችን እንደ ግለሰብ የሚያዩት መሆኑን ጠቅሰው ባለው የነጻ ገበያ ስርዓት መሰረት ግን ቀረጥና ግብር ቢቀነስም ነጋዴዎችን በዚህ ዋጋ ሽጡ ብሎ መተመን እንደማይቻል ገልጸው እንደዛ አይነት ስርዓት እንዲኖር ካስፈለገ ጉዳዩ በሚኒስትሮች ምክር ቤት በኩል ውሳኔ ሊሰጠ ይገባል ብለዋል። ይህን ተከትሎ የጀግኒት ኢትዮጵያ የሴቶች ንቅናቄ መስራችና አስተባባሪ ማራኪ ተስፋዬ መንግስት ይህን ጉዳይ እስከ መጨረሻው ተከታትሎ ለውጥ ማምጣት አለበት፣ እንዲያ ካልሆነ ግን እስካሁን ድረስ የተሰራው ነገር ውጤት የለውም ትላለች። መንግስት ኃላፊነት መውሰድ አለበት ስንል የአንድ ድርጅትን ብቻ ለ ይህ ስለማይመለከተኝ በሚል ማለት እህቶቻችን እየተጎዱ እንደሆነና በአሁኑ ሰዓት ኩበት እየተጠቀሙ እንደሆነ መንግስት መረዳት አለበት። ስለዚህ አንድ ላይ መስራት፣ የተለያየ ሴክተሮች አንድ ላይ መተን እዚህ አንድ ኮዝ ላይ የምንሰራው ማለት ነው። የጤና ሚኒስቴር፣ የሴቶችና ህጻናት፣ የትምህርት ሚኒስቴር፣ ገንዘብ ሚኒስቴር፣ ሁሉንም ኢንቮልቭ የሚያደርግ ነገር ነው። አሁንም እዚህ ጋር እኛ ኃላፊነት አንወስድም ምክንያቱም እኛ ማንዴታችን አይደለም። እንዴቱ የማን እንደሆነ ኢንቨስቲጌት አድርገው ኮሚቴ ፈጥረው መስራት የመንግስት ኃላፊነት ነው። የእኛ ስራ አድቮኬት አድርገን ችግሩን ወደፊት አመጣ ነው። ተወያየነበት፣ ችግሩን አቀረብን፣ መፍትሄም አቀረብን። የእኛ ስራ እዛ ጋር መሻገርና መቀበል ያለባቸው እነሱ ናቸው። ማራኪ ተስፋዬ የጀግኒት ንቅናቄ መስራችና አስተባባሪ ይህን ነገር ከእልባት በማድረስ ሴቶች በተመጣጣኝ ዋጋ የንጽህና መጠበቂያ እንዲያገኙ ከአጋር ተቋማት ጋር በመተባበር ወደፊት እንገፋለን ብላለች። ለአሜሪካ ድምጽ ዘገባ አይደን ገረመው ዋሽንግተን ዲሲ። አድማጮቻችን የሬዲዮ መስመራችሁ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው ጋቢና ቬሌን ያለው አብራችሁን ስለሆናችሁ እናመሰግናለን። የእሁድ ምሽት መርሃ ግብራችንን እንቀጥል። በዚህ ሳምንት እንግዳ ካደረግናቸው ሰዎች መካከል የካርቱን ባለሙያው አለማየሁ ተፈራ ነው። አለማየሁ ተፈራ በማህበራዊ ትስስር ገጾች ላይ ስላቅና ምጸትን ያዘሉ የካርቱን ስራዎችን በማውጣት ይታወቃል። ለአመታት የሰራቸውን ስራዎች አሰባስበው በኢትዮጵያ የመጀመሪያ የሆነውን የካርቱን ስዕሎች ስብስብ የያዘ መጽ መጽሐፍም ከሰሞኑ ለገበያ አቅርቧል። ፈንጠዝያ የተሰኘው ይሄ መጽሐፍ ከመቶ ሀምሳ በላይ ገጾቹና ወቅታዊና ነባራዊ የሆኑ የፖለቲካና ማህበራዊ ጉዳዮችን የሚያነሱ የካርቱን ስራዎችን የያዘ ሲሆን በተለይም ወቅታዊ የኢትዮጵያን ፖለቲካ ሁኔታ የሚያሳዩ ስብስቦችም እንዳሉት አለማየሁ ከስመኝሽ የቆየ ጋር በነበረው ቆይታ ይናገራል። ቆይታቸው ቀጥሎ ይቀርባል። ሙሉ ስሜ አለማየ ተፈረን ነዋሪነት የለንደን ነው። ሙያዬ ካርቱኒስትና አንሜተር ነው። የመጀመሪያ ስራ ይመስለኛል፣ በመጽሐፍ መልክ ካርቱን ሲወጣ። እኔም ይመስለኛል፣ ብዙ ሰዎችም የመሰከሩት እሱን ነው። እንዴት አሰብከው? አይ እንግዲህ ይሄ የልጅነት ከልጅነት ጀምሮ የሰራሁት ነገር ማርት ስኩል እያለሁም እንደሚሰራ ይታወቃል። ናይንቲ ሰቨን ላይ አገሬ ውስጥ በነበረው ቀውስ በአጋጣሚ ለሆሊዴ ሄጄ ስለነበረ እዛ ያለው ችግርን በማየት ከዛ በኋላ ሪሰርች ማድረግ ነበረብኝ። ፖለቲካ ካርቱን ምንድን ነው የሚለው ላይ ብዙ ብዙ ደክሜ ያለውኝ። ከዛ በኋላ ብቃቱ ሲኖረኝ ወደ ነቆራ ገባሁ ማለት ነው። ስለዚህ ቀላል አልነበረም። ብዙ ድካም ነበረው፣ ብዙ አደጋ ነበረው። አስራ ምናምን ዓመት የሰራሁት በኋላ በአዲስ አበባ ውስጥ በሀገሬ ውስጥ ለመጀመሪያ ጊዜ በዚህ መልኩ በጣም ደስ በሚል ሁኔታ መጽሐፌም ኤግዚቢሽንም ለህዝብ ቀርቧል። ቀደም ሲል ጠቀስ እንዳደረግከው የካርቱን ስራዎችን መስራት የጀመርከው አሁን አይደለም፣ ለብዙ ጊዜያት በወቅቱ የነበሩ ሀገራዊ ስሜቶችን የሚያንጸባርቁ ስራዎችን ትሰራ ነበረ። እስኪ ወደኋላ ልመልስህና የካርቱን ስዕሎችን እንዴት ነው መስራት የጀመርከው? በትምህርት የታገዘ ነው። ሜ አርቲክል እያለው ነው እንግዲህ ከዛ በፊት ያንን የካርቱን ብቻውን የካርቱን ጥበብን ያስገዘኝ ሰው ከራሴ የማያቸው የቲንቲን የአስፕሪክስ መጽሐፎች እያየው ስላደግኩኝ በቃ ያ በጣም ይሰባይ ነበር እና በዛ ምክንያት እነዚህ ነገሮች ላይ ፎከስ አረኩኝ። የካርቱን ጥበብ እንግዲህ ሞር ኢማጂኔቲቭ ነው ከሌሎች ስሉ የአርት ዘርፎች ማለት ነው እና በዛ ዙሪያ ላይ ሞር አተኩሬ ዛሬ ላለበት ደረጃ ደርሷል። ለህዝብ እይታ የቀረበ በጋዜጣ ሊሆን ይችላል። በተለያየ መልኩ ለህዝብ የታየ ካርቱን ስራ መቼ ነበረ? ምን አይነት ነበር? እሱ እንግዲህ አርትስኩል ፈርስ ይል ያለው ለህዝብ አርት አካባቢ ያለው ሰው ነው። በዛ ጊዜ አርትስኩል ፈርስ ይል ላይ የአመታዊ መጽሄቱን ውስጡ ያሉትን ካርቱኖች የሰራትን ነበር። ከዛ በኋላ ግን ለንደን ከሄድኩ በኋላ ብዙ መጽሐፎች ላይ ለሰዎች የሰራሁት አለ ፈረኞችም ሌላ ዜጎች፣ አበሾችም ትናንሽ የህጻናት መጽሐፍ ላይ ያረጓቸው ኢለስትሬሽኖች አሉ። እነዚህ የፖለቲካ ስራዎቹ ግን ሚኒመም አስራ ስድስት አመት ገደማ የፖለቲካው ላይ ሰርቼበታለሁ። ለፐብሊኩ ወደ አንድ ሺ አምስት መቶ ካርቱኖች በላይ ባለን የፖለቲካ ሀሳቦች ዙሪያ ላይ ሰረቻል። እስኪ ሞር ለጠይቅ እሱ ላይ የበለጠ እንድታብራራለን። እንግዲህ ካርቱን የካርቱን ስራዎች በአብዛኛው ይሄ ግነት፣ ስላቅ ወይም ምጸት ያዘሉ ግን ደግሞ ሀገራዊና ነባራዊ ሁኔታዎችን የሚያንጸባርቁ ናቸው። በተለይ ደግሞ የፖለቲካ ይዘት ያላቸው አንተ የምታተኩርባቸው ካርቱኖች በተለይ በጋዜጣና በመጽሔት ላይ መልእክቶችን ለማስተላለፍ ሲጠቀሙበት ነው። በተለይ በእኛ ሀገር የተለመደው እና የአንተ የካርቱን ስዕሎች ምን ላይ እያተኮሩ ናቸው? እስከ ዛሬ ስ ከሰራሃቸው ውስጥ የምታስታውሳቸው በዚህ ጉዳይ ላይ ሰርቻለሁ የምትላቸው ምንድን ናቸው? ቅድም ስትጠይቂኝ አንድ ሀሳብ አለ። አበሻንያ የሚል ሌላ ኮሚክ ቡክ ለንደን እያለሁ አሳተም። በቤተ መንግስት ውስጥ ሁሉንም የነበሩ ከአጼዎቹ ጀምሮ እስከ መለስ ዜናዊ የነበሩትን ሀሳቦች እነሱንም ማገናኙበት መድረክ አድርጌ ነበር የሰራሁት። አልቀጠለም። ይሄኛው ግን ህብረተሰቡም ለረጅም ጊዜ በሰራሁት የፖለቲካ ጉዳይ ላይ ትኩረት እንደሰጠሁት የሚያውቁ ብዙ ተከታዮችም ስለነበሩኝ በአጋጣሚ ኢንተረስት ያላቸው ሰዎች ጋራ ተባብረን ስታንዳርዱ የጠበቀ በኢትዮጵያ ቅድም እንዳልኩ የካርቱም ስራዎችን በብዛት የምናየው በጋዜጣ ላይ ነው። እዛም ላይ በጋዜጣም ላይ ቢሆን ግን ምን ያክል ያደገ ነው? ወደ ኋላ ቀርተናል ትላለ ወይ? ከቀረንስ ምንድን ነው ምክንያቱ ትላለ? እንግሊዝ ሀገርም ስለኖር እያነጻጸርክ ልትነግረኝ ትችላለህ። እንግዲህ ጋር ሁሉም ካርቱኒስቶች ካርቱኒስቶች በነፃነት የሚፈልጉት የሚሄዱበት ሀገር ነው። ያ ነገር ለተወሰነ ስቅቃ ማንም ሰው እንጆ ያርጉት ሀሳብ ተለዋውጠሽበት ያልፋል። ያሉት ኢሜጆች በጣም ገላጭ ሆኖ እንደገና ደግሞ ሞር ሰውየን በሚያበሳጨው ሁሉ መልኩ የሚሰራበት ኮንዲሽን አለ። ያ ሁሉ ስቲል አክሴፕት ተደርጎ ፓብሊሽ ተደርጎ ምናምን እዛ ሀገር ውስጥ ነው የኖርኩት ሀያ ምናምን አመት ና ወደ እኛ ጋር ስትመጪ ግን ሰው እንደ ቀልድም አየውም እንደ ቁም ነገርም ማየውም እንደ ኦፌንሲቭ ሆኖ ሰውን መስደር ወይም ደግሞ ማስቀየም ተፈልጎ የተሰራ አድርጎ የሚያይ አይን አለ። ብዙ የካርቱኒ ልፋቶች እና ድካሞች እና ምን ያህል ጠንካራና ኢምፖርታንት እንደሆነ ለህብረተሰቡ የሚያውቀው ክፍል ገና ብዙ ብዙ ዓመት የሚያደክምን ነው ብዬ ነው የማስበው። እንደነዚህ አይነት ስራዎች ደግሞ የፖለቲካ ይዘት ሲኖራቸው በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ብዙ ጊዜ ወደ ችግር ያስገባሉ ወይ ለስር ይዳርጋሉ። በሌሎች ሀገራትም ደግሞ ለምሳሌ በፈረንጆች ሁለት ሺ አስራ አምስት የቻርሊ ሄብዶ በፈረንሳይ ሀገር አንድ ጋዜጣ ላይ የተደረገው ግድያ እንደ እነዚህ አይነት አደጋዎች ያጋጥማሉ። በካርቱን ስራ በሚሰሩ ስራ ስራዎች ዙሪያ እና አንተ እንደዚህ አይነት አደጋዎች ደርሶብህ ያውቃሉ ወይ ወይም ደግሞ ፈርተህ እንዳትሰራ ይሆንክባቸው ጊዜያቶች አሉ በተለይ ፖለቲካው ላይ ከመስራትህ እና ከመድፈር አንጻር? ጥሩ ጥያቄ ነው። እኔ እንኳን ሞር እኔ ክሬቲቭ ነው የሚያደርጉኝ እንደዚህ የሚያስደነግጡ ሰዎች ገጥሞኛል። ስ የሚያስፈራሩ ሰዎች ገጥመኛል። ጥሩ ሀገር ስለሆነ በፖሊስ በአካባቢ እንዲያደርሱ የተደረገበት ጊዜ አለ። ከዛ በኋላ ያው እኔ እነሱ አካባቢ ማልሄድበት የሚሰጡ ሂሶች አሉ። ሌሎች ሰዎች በምክር መልክ አይ ይህ እንደዚህ አይነት ነገር ከምሰራ በዚህ መልኩ ሌላ ነገር ብትሰራ ይሄን የመሳለች ቦታ ይዘህ እና የሚሉ ሀሳቦች ነበሩ። ወደ አስመረከው መጽሐፍ ፈንጠዝ እያለ መልስህ እና መቼ የሰራሃቸው ስራዎች ናቸው እዛ ውስጥ የተካተቱ? ምናልባት አሁን በወቅቱ ያለውን የኢትዮጵያ ነባራዊ ሁኔታ የሚያንጸባርቁ ስራዎች ውስጥ ተካትተዋል ወይ? በሚገባ ተካትተዋል ግን ቀደም ብለሽ የሰራሽው ስቲል ያልተፈታ ችግሩ ያልተቀረፈ መሆኑን የሚያሳዩ ሰዎች ቀደም ብዬ የሰራቸው ዛሬም ሁኔታ ላይ ያሉ እነዛ ችግሮች ስቲል ያፈጠጡ እንደሆኑ የሚያሳዩ ወደኋላ የሰሩ ሰዎች አሉ። ካሉቱት ሰዎች በቀላሉ አንድስታንድ የሚያደረጉትን መርጫ ነው ያደረጉት። ጠንካራ እና ምናልባት በጣም አጨቃጫቂ ነው ያልኳቸውን አቆይቻቸዋለሁ። ቀስ እያለምድኩ እነዚህን ሰው ከተረዳኝ የሚቀጥለው ደግሞ ከዚህ የተነከረ መጽሐፍ ይሆናል። ብዙ ሺህ ስለሰራው ቀስ እያልኩኝ ለፐብሊኩ እንዲደርስ ነው ላደርግበታለሁ። ስለዚህ በቀጣይ የምትሰራው ወይም በቀጣይ በመጽሐፍ መልክ የምታሳትማቸው የካርቱን ስብስቦች አሉ ማለት ነው። ስለዚህ ሌሎች ስራዎችን እንጠብቃለን። እንደ መጨረሻ ጥያቄ አሁን ኢትዮጵያ ያለችበት ሁኔታ ያለው የፖለቲካ ሁኔታ፣ ግድያው፣ የዘር ግጭቱ የመሳሰሉ በጣም ብዙ ጉዳዮች ሊነሱ የሚችሉ ብዙ ጉዳዮች አሉ። ካርቱን በዚህ ጊዜ ሊኖረው የሚገባው ሚና ምንድን ነው? በተለይ የሰውን ስሜት፣ ሀሳብ፣ ወቅታዊ ሁኔታዎችን በማውጣት እና ለሰው በማድረስ ደረጃ ካርቱን በዚህ አይነት ወቅቶች ላይ ምን ሚና ሊኖረው ይገባል? እንግዲህ ትልቅ ሚናም ጨዋታል ብዬ ለማስበው እኔ ስፖርት አደጋዎች አሉ። አደጋዎቹ ዙሪያ ላይም ደግሞ ብዙ ሰርቻለሁኝ። አደጋዎች እንደሚመጡም ደግሞ ጠቁም ያለውኝ ደፓርትሚስት የሚቀጠለው ትኩረት ማድረገው ወደፊት ባለው የምችለውን ሁሉ አድርጋለሁ። አለማየሁ፣ በጣም ነው የማመሰግነው። በቀጣይ ስራዎችህም እንዲሁ ደግሞ ተመልሳ እንደምንገናኝ ተስፋ አደርጋለሁ። ለአሁኑ በአድማጮች ስም በጣም አመሰግናለሁ። እሺ፣ በጣም ነው ማመሰግነው ስለጋብዛችሁኝ። Cause I'm at the grind سمعت اتفوق <applause> غوزني راي يا على جزيل على جزيل اللو غوزني على و اللو غوزني على على جزيل اللو على جزيل اللو و حيواني يا وما عزلي، والواجههم وما معزلة وماي ጋቢና ቤ የእሁድ ምሽት መሰናዶ ይቀጥላል። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል በድጋሚ ቢሰሙ መልካም ነው ያልናቸውን ይዘንላቸዋል። አሁን ደግሞ ወደ ቴክኖሎጂ ዘርፍ ጎራ እንላለን። የዓለም ኢኮኖሚ ፎረም በዚህ በያዝ ነው በ2021 የአውሮፓውያኑ ዓመት የቴክኖሎጂ ፈርቀዳጆች ያላቸውን ድርጅቶች ይፋ አድርጓል። ኢትዮጵያን ጨምሮ በመላው ዓለም ላይ ልዩ የቴክኖሎጂ ሀሳቦችን ይዘው ብቅ ላሉ መቶ ተቋማትም እውቅና ሰጥቷል። ሀብታሙ ስዩም እውቅናውን ድርጅቶች መካከል ስለተወሰኑት እንቅስቃሴ በወፍ በረር አስቃኝቶን ነበር። የዓለም ኢኮኖሚ ፎረም የዛሬ 20 ዓመት ጀምሮ የቴክኖሎጂ ፈርቀዳጆች ማኅበረሰብ የተሰኘ መርሃ ግብር ዘርግተዋል። በዚህ መርሃ ግብር አማካኝነት ገና በእንድርድርታ ላይ ያሉ በቴክኖሎጂ እና በፈጠራ መስኮች ውስጥ የተሰማሩ ተቋማት የሚበረታቱበት ማኅበረሰብ ነው። ፎረሙ እኒህ ተቋማት ተጨባጭ የገበያና ማህበረሰባዊ ጥቅሞች አላቸው ብሎም ያምናል። በዚህ ማህበረሰብ በቀደሙት ዓመታት ገና በጀማሪ ደረጃ ላይ በነበሩበት ጊዜ እውቅና ከተሰጣቸውና ዛሬ ዓለም ላይ ተጽዕኖ መፍጠር ከቻሉ ተቋማት መካከል ጎግል፣ ኤርንቢ፣ ትዊተር፣ ሞዚላ እና ስፓቲፋይን መጥቀስ ይቻላል። ዘንድሮ ላይ መቶ ተቋማት የ2021 የቴክኖሎጂ ፈር ቀዳጆችን እውቅና አግኝተዋል። ከአፍሪካ ስድስት ተቋማት ተመርጠዋል። ኢትዮጵያ ውስጥ ቆሻሻን ወደ ኃይል ምንጭነት በመቀየር የታዳሽ ኃይል አማራጭን የፈጠረው ካምብሪጅ ኢንዱስትሪስ አንዱ ነው። በተለምዶ አዲስ አበባ ውስጥ ቆሼ በሚባለው ስፍራ ከዛሬ 10 ዓመት ወዲህ ከ400 ሚሊዮን ኪሎግራም በላይ ቆሻሻን ወደ ጠቃሚ በረከት ቀይሯል። ከኬንያ ሁለት ድርጅቶች የመጭ ዘመን ተስፋዎች ናቸው በሚል ዕውቅና ተሰጥቷቸዋል። የመጀመሪያው ሶኮዋች የተሰኘው አነስተኛ ገበሬዎች ያመረቱትን ምርት በርካሽና ፈጣን ሁኔታ ለተጠቃሚዎች እንዲያደርሱ የሚያግዘው ተቋም ነው። የስምንት ዓመት ዕድሜ ያለው ተቋም በምስራቅ አፍሪካ ካሉ 20ሺ ነጋዴዎችም ጋር አብሮ ይሠራል። ሌላው ተቋም ወጣቶች ችሎታቸውና ተሰጧቸውን የሚያሳድጉበትን የሥልጠና ሥርዓት የፈጠረው ሞሪንጋ ትምህርት ቤት ነው። ሁለት መቶ ሺህ ተማሪዎችን በገበያ ላይ ተፈላጊ በሆኑ ትምህርቶች አሰልጥኖ ባለሙያ አድርገዋል። የናይጄሪያው ኩዳ ባንክ የባንክ አገልግሎት በቀላሉ እንዲዳረስ እያደረገ ባለው ጥረት ተስፋ ተጥሎበታል። ሰዎች በእጅ ስልካቸው ብቻ የባንክ አገልግሎትን እንዲያቀላጥፉ የሚያግዘው ተቋም ከተመሠረተ ገና አራት ዓመቱ ነው። ከጋና ኤምፋርማ ተመራጩ ነዋል። መድኃኒቶችን በርካሽ ዋጋ ለሁሉም ሕመምተኞች ለማዳረስ ጥረት የሚያደርግ ድርጅት ነው። ሦስት መቶ ሺህ የመድኃኒት መደብሮችን በማስተሳሰር በየወሩ ከመቶ ሺህ በላይ ለሆኑ ደንበኞች መድኃኒቶችን ያዳርሳል። ፍሌክሲ ፌንቴክስ የዚምባብዌ ድርጅት ነው መደበኛ መታወቂያ ለሌላቸው አፍሪካውያን ጠቃሚውን ሰነድ በዲጂታል መንገድ በእጃቸው እንዲያስገቡ ያግዛል መታወቂያ ለሌላቸው አራት መቶ ሚሊዮን አፍሪካውያን ጠቃሚ እንደሚሆን የታመነበት ተቋሙ ሰዎች በቀላሉ የፋይናንስ የመድህን ጤናና መንግስት አገልግሎቶችን በቀላሉ እንዲያገኙ ይረዳል ከነዚህ በተጨማሪ ከሰሜን አሜሪካ 45፣ ከኤዥያ ፓስፊክ 22፣ ከአውሮፓ 18፣ ከላቲን አሜሪካ 4፣ ከመካከለኛው ምስራቅ ስድስት ድርጅቶች የዓለም ኢኮኖሚ ፎረም የ2020 ቴክኖሎጂ ፈርቀዳጅነት እውቅናን አግኝተዋል። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መሰናዷችንን እዚህ ላይ ፈጸምን። በነጋው ምሽት በመደበኛው መርሃ ግብር እስከምንገናኝ ድረስ በቪ አማሪክ ፌስቡክ ገጻችን ላይ ለጋቢና ቪ እያላችሁ መልእክታችሁን ልታደርሱን ትችላላችሁ። እለታዊ መርሃ ግብሮቻችንን በቴሌግራም ገጻችን ቪ ጋቢና ላይ ልትሰሟቸው ትችላላችሁ። እንዲሁም በድረ ገጻችን ላይ ታገኟቸኋላችሁ። ምሽቱን ሳስተናግዳችሁ የቆየሁት ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ እንዲሁም ከምሽቱ ተረኛ አዘጋጅ ሰለሞን አባተ ጋር በሙ ሲሆን አብራችሁን ስለነበራችሁ እያመሰገንን በዚሁ እንሰናበታለን። ደህና ደሩ።